የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ ሰኔ 2 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ዋንቱ ቆርማታ ሞ ዋና ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያው ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው። የሰማችሁት ጋዜጠኛ ኢላሙ ደጀኔን ነው። የገጠመውን ከባድ የጤና እክል ተቋቁሞ የጋዜጠኝነት ስራውን የቀጠለም ወጣት ነው የምሽት እንግዳችን። አሁን ደግሞ በእኛ ትውልድም በጣም ብዙ ነገር ይጠብቀናልና ኢትዮጵያዊ ማለት አሸናፊነት ቅድም እንዳልኩት ደግሞ ከውስጥ አውጥተ ማትጥለው እውነት ማለት ነው። ኢትዮጵያዊነት ነው። አሁን ደግሞ የሰማነው ደሳለኝ እንዳለን ነው። የመቀሌ ዩኒቨርሲቲ ተማሪው ደሳለኝ በሀገሩ ኢትዮጵያ ሊያዩ ስለሚፈልገው ህልም በምሽቱ ያጫውተናል። ሌሎች ረዕሰ ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩ መመር አለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደንገረሉ ኢትዮጵያ በቴሌኮሙ ሰርፍ ለመሰማራት ጨረታ ያሸነፈው ግሎባል አሊያንስ ፎር ኢትዮጵያ የስራ ፍቃድ አገኘ። ጠቅላይ ሚኒስትር አብይ አህመድ እና ለስራ ጉብኝት በትላንትናው ዕለት አዲስ አበባ የገቡት የኬንያው ፕሬዝዳንት ኡሁሩ ኬንያታ በተገኙበት ተፈርመዋል። ኩባንያው በቀጣይ አስር አመታት ከስምንት ቢሊዮን ዶላር በላይ መዋለንዋይ በኢትዮጵያ እንደሚያፈስም ይጠበቃል። ዘገባውን ያገኘ ነው ከኢዜአ ነው። ሱዳን ውስጥ የተካሄደው ግዙፍ አፍቃሪ ዴሞክራሲ ተቋውሞ ለማስቆም የሀገሪቱ የጦር ኃይል የወሰደው ደም ያፋሰሰ እርምጃ ሁለተኛ አመት መታሰቢያ በማድረግ በሺዎች የተቆጠሩ ሰዎች ዋና ከተማዋ ካርቱም ውስጥ በትላንትናው እለት ሰላማዊ ሰልፍ አድርገዋል። የጦር ሰራዊቱ በወሰደው የኃይል እርምጃ ለተገደሉባቸው ቤተሰቦቻቸው ፍትህ ይሰጠን ሲሉም ጠይቀዋል። የሱዳን መንግስት ባለስልጣናት ቃል ከመግባት በስተቀር በተግባር የሚፈጽሙት ነገር አለመኖሩ ሰልችቶናል፣ እስካሁን ሕግ ፊት የቀረ በአንድም ሰው የለም በማለት ለተቃውሞ የወጡት ተሳታፊዎች አማረዋል። ለረዥም ጊዜ ስልጣን ላይ የቆዩት ፕሬዚዳንት ኦመር አልበሽር ከስልጣን ከተወገዱ በኋላ ካርቱምና በሌሎችም የሀገሪቱ አካባቢዎች በቀጠለው ተቃውሞ ላይ የጦር ሰራዊቱ በወሰደው እርምጃ ቢያንስ 120 ሰዎች ሲጎደሉ ብዛት ያላቸው ሰዎች መቁሰላቸውም ይታወሳል። የአሜሪካ ምክትል ፕሬዚዳንት ካማላ ሀሪስ በሜክሲኮና በማዕከላዊ አሜሪካ በነበራቸው ቆይታ ማሳረጊያ ላይ ከሀገራቸው በመነሳት ወደ ዩናይትድ ስቴትስ የሚፈልሱ የስደተኞችን መነሻ ምክንያትን ማስተካከሉ ላይ አጽንዖት ሊሰጥ ይገባዋል ሲሉ አሳሰቡ። ትናንት ማክሰኞ አመሻሽ ላይ ለጋዜጠኞች በሰጡት ቃል አብዛኞቹ በድንበር ላይ ያሉት ችግሮች በአጠቃላይ በሀገራት ውስጥ ያሉ ችግሮች ቅርንጫፍ እንደሆኑ ግልጽ ማድረግ እፈልጋለሁ ያሉ ሲሆን አክለውም ብዙ ሰዎች ሀገራቸውን ለቀው መሄድ እንደማይሹ ተናግሬ አይበቃኝም። ሀገር ለቀው የሚወጡት ሰዎች አብዛኛውን ጊዜ በሁለት ምክንያቶች የሚወጡ ሲሆን አንድም በደህንነት ስጋት አሊያም መሰረታዊ ፍላጎታቸውን ማሟላት ሳይችሉ ሲቀሩ ነው ብለዋል። እንደ ካማላ ሃሪስ ቃል አቀባይ ከሆነ ምክትል ፕሬዚዳንቷ ከሜክሲኮ መሪ ጋር በግል ባደረጉት ንግግር አሜሪካ በደቡባዊ ሜክሲኮ ለተመጣጣኝ መኖሪያ ቤቶች የሚያገለግል ብድር የሚሆን የምጣኔ መዋለን ዋይ ታፈሳለች ብለዋል። በተጨማሪም ዩናይትድ ስቴትስ በመጪዎቹ ሶስት ዓመታት አንድ መቶ ሰላሳ ሚሊዮን ዶላር ለሰራተኞችና ለሰራተኛ ማህበራት መቋቋም ትረዳለች። በተጨማሪም ካማላ ሃሪስ ለሜክሲኮ መሪ ሎፔዝ ብራዶር የጠፉትን ሰዎች ለመፈለግ ዩናይትድ ስቴትስ የወንጀል ምርመራና የሕግ ማስከበር ድጋፍ እንደምታደርግ አስታውቀዋል። በተመሳሳይ ፕሬዚዳንቷ በጓቲማላን በነበራቸው ቆይታ ሙስናን በመዋጋት ዙሪያ አጽንኦት ሰጥተው አውርተዋል። ምንም እንኳን ሪፐብሊካ ባይደኖች ፕሬዚዳንት ባይደንና ሃሪስ ስደተኞች በሰፊው ድንበር እንዲሻገሩ እየጣሩ ነው ቢሉም የፕሬዝዳንታዊ የአሁኑ ጉዟቸው በዩናይትድ ስቴትስ ፖለቲካ ውስጥ የሚያስከትለው ውጤት አሳሳቢ ሆኖ ቆይቷል። በመጨረሻም ስፖርት ኢትዮጵያዊቷ አትሌት ለተሰንበት ግደይ በ29 ደቂቃ አንድ ነጥብ ሶስት ሰከንድ በመግባት የዓለም የ10000 ሜትር ክብረ ወሰንን ሰበረች። አትሌቷ በኔዘርላንድ ሄንግሎግ ውስጥ በተካሄደው ውድድር ላይ ያሸነፈች ሲሆን በዚህ ሳምንት ውስጥም ለኔዘርላንድ የምትሮጠው ሲፋን ሀሰን የተሰበረውን ሪከርድ በሶስት ቀናት ልዩነት ውስጥ ማሻሻሏ ተነግሯል። አድማጮች፣ ለምሽቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኤ ኤደንን ለቀደመው ዘገባ አመሰግናለሁ። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው መሰናዶ እንሻገር። ኢላሙ ደጀን ይባላል በስፖርት ጋዜጠኝነት ለአምስት ገደማ የመንግስትና የግል መገናኛ ብዙሃን መስራቱን ይናገራል ባለፉት አምስት ዓመታት ደግሞ የራሱን አየር ሰዓት በመግዛት ድሬ ስፖርት ማለትም የእግር ኳስን በሬዲዮ በማስተላለፍ ሲሰራ ቢቆይም በመሃል ባጋጠመው የጤና እክል ድምፁ ከአየር ሞገድ ርቆ መቆየቱንና አሁን ግን ወደሚወደው ሙያ መመለሱን ለጋቢና ቪኦኤ ተናግረዋል ኢላሙ ለወጣቶችን መልእክት አስተላልፏል ናኮር መልካ ከአምቦ በስልክ አነጋግሮ ተከታዩን ዘገባ ልኩልናል ድሮ ያኔ ልጅ ያለ እግር ኳስ እየተጫወተ ማደጉና የስፖርት ዜናዎችን አዘውትሮ ማዳመጡ የስፖርት ጋዜጠኛ እንዲሆን ከፍተኛ ጉጉት እንዳሳደረበት ይናገራል። ጋዜጠኛ ኢላሙ ደጀነኝ ይህንን የልጅነት ምኞቱን ለማሳካትም የሁለተኛ ደረጃ ትምህርቱን ባጠናቀቀ ጊዜ አዲስ አበባ ዩኒቨርሲቲ የመግባት ዕድል ሲገጥመው የጋዜጠኝነትና ተግባቦት ትምህርት ክፍልን በመግባት ትምህርቱን መከታተሉንና ሙያውንም የነጻ አገልግሎት በመስጠት እንደጀመረ ይናገራል። ኢላሙ የጋዜጠኝነትና ተግባቦት ትምህርት ክፍል ገብቼ ሙያውን በመማር ከዱሮም ጀምሬ ወደምወደውና ወደምመኘው ሙያ ገባው ማለት ነው። ከአዲስ አበባ ዩኒቨርሲቲ ስንመረቅ የነበረው የስራ እድል በጣም ጠባብ ነበር። ቶሎ ስራ ማግኘትም አስቸጋሪ ነበር። እኔ ግን ለሙያው ፍላጎት ስለነበረኝ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢትዮጵያ ሬዲዮ አፋን ሮሞ ፕሮግራም ላይ ለአንድ ዓመት ገደማ በአፋን ሮሞ በስፖርት እና ሌሎችም ወቅታዊ ጉዳዮች ላይ ያለ ክፍያ ሳገለግል ነበር። በወቅቱ ያገኘሁት ክፍያ ቢኖር የስራ ልምድ ነው። ከዛም ፋና ብሮድካስቲንግ ኮርፖሬት ኤፍ ቢ ሲ ውስጥ ወደ ሶስት ዓመት ከስድስት ወር ገደማ ሰራሁኝ ብሏል። ለአምስት ዓመት ገደማ የመንግስትና ግል መገናኛ ብዙኃን ውስጥ በስፖርትና ሌሎችም ወቅታዊ ጉዳዮች ላይ ሲሰራ ከቆየ በኋላም ከሌሎች ሙያ አጋሮቹ ጋር በመሆን የራሱን አየር ሰዓት ከፊንፊኔ ኤፍኤም ዘጠና ሁለት ነጥብ ሶስት በመውሰድ ድሬ ስፖርት የተባለውን የተመረጡ የሀገር ውስጥ የአፍሪካና የአውሮፓ የእግር ኳስ ጫውታዎችን በሬዲዮ የሚተላለፍ ጥንቅር መጀመሩን የገለጸው ኢላሙ በመሀል የገጠመው የጤና እክል ግን ለተወሰነ ጊዜም ቢሆን ከሚወደው ሙያ አለያይቶት እንዲ እንዲህ ይገልጻል ዋንቱ እንደምተው ኮርማታ ዋና ግፉ ነው መቴታ ወይ ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያ ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው። ይህንን በቁርጠኝነት እየሰራንበት ፕሮግራሙ እንዳይቋረጥ ማድረግ ችለን ነበር። በመሀል ግን ከአቅም በላይ የሆነ ችግር ገጥሞኝ ነበር። እርሱ የምንመሰለ የጤና ችግር ነው። አንገቴ ላይ ወጥቶ በነበረው ባዕድ ነገር የቀዶ ጥገና ሕክምና በማድረግበት ወቅት በተፈጠረው የሕክምና ስህተት የድምፅ መፍጠሪያ ወይም ደግሞ ቮካል ኮርዴ ላይ ጉዳት በመድረሱ ለተወሰኑ ወራት በጭራሽ መናገርም አልችልም ነበር። ነገር ግን ከጥቂት ወራት በኋላ ተችሎኝ ተመልሼ አሁን ሬዲዮ ላይ በስፖርታዊ ጉዳዮች ላይ ትንታኔ በመስጠት እየሰራሁ እገኛለሁ። ነገር ግን ለሁለት ዓመት ገደማ ድምፄ በጥሩ ሁኔታ ስለማይሰማ ከአየር ሞገድ ርቄ ነበር። የቀዶ ጥገና ሕክምናው ካከናወንኩኝ ሁለት ዓመት ሊሆነኝ ሁለት ወራት ብቻ ናቸው የቀሩት ብሏል። ምንም ያህል በሬዲዮ ሲሰማ የእግር ኳስ አፍቃሪ የድሬ ስፖርቲ ታዳሚዎችን ያስደምም የነበረ ድምፅ ቢጠፋም አሁንም ቢሆን እግር ኳስም በመተንተን ወደ ዝግጅቱ ተመልሼ እየሰራው ነው ብሏል። ኢላሙ ከሁለት ዓመት በኋላም ወደ ዝግጅቱ በመመለሱ የተሰማውን ስሜት ገልጿል። ጌፍቶኒ ኬኛ ማቲ ኬኛ ዳ የሮዋሄ ነው እያፈተው አድማጮቻችን ቤተሰቦቻችን ስለሆኑ አብዝተው ይጨነቁልኝ ነበር በታመምኩ ጊዜም ሲጸልዩልኝ እንደነበር ነግረውኛል። በአሁኑ ሰዓትም ከጥቂት ወራት ወዲህ የእግር ኳስ ትንታኔ እየሰጠው እገኛለሁ። በአድማጮች በኩል ሲሰጡ የነበሩ ሀሳብ አስተያየቶች ትልቅ ሞራል ነው በውስጥ የፈጠሩት። ይበልጥም ተጠናክሬ እንድሠራ አስችሎኛል ብሏል። የጤና ባለሙያዎች ወደ ሌላ ሀገር ሄዶ ቢታከም በተሻለ ሕክምና የቀድሞው ያ ውብ ድምፁ ሊመለስ እንደሚችል ቢጠቁሙትም ለአሁኑ ያሰበበት ነገር አለመሆኑን ጠቁሟል። ድምፅ አልባ ሁኜ በምልክት ከሰዎች ጋር የተግባባሁበት ሁኔታም ተፈጥሮ ስለነበር አሁን ያለሁበት ተስፋ ሰጪ ነው፣ የወደፊቱም ከዚህ የተሻለ ይሆናል ብያምናለሁ ሲል ገልጿል። ወጣቱ የስፖርት ጋዜጠኛ ለወጣቶች ባስተላለፈው መልእክትም ቁርጠኛ ሆኖና ጠንክሮ መስራት የስኬት ሁሉ መጀመሪያ ነው ብሏል። ዋና ያ ደሚሰ ነገር ማንጋው ዳፍ ነ እኝ በርባቸ ሰው ኩተን አንድ ወጣት ያሰበውን ነገር ለማሳካት የሚያስፈልገው ቁርጠኝነት ነው። ገንዘብ ማጣትና ሌሎችም ችግሮች ሊኖሩ ይችላሉ። አንድ ወጣት ቁርጠኝነትና ትዕግስት ካለው ግን የማይታለፍ ፈተና የለም። እኔ ለምሳሌ ድምጼ ላይ ችግር ተፈጠረ ብዬ በዛው ስራውን አልተውኩም ወይም ሙያ አልቀየርኩም። በትንተናና በተለያዩ ዘመናዊ መገናኛ ብዙሃን በመስራት አላማይን ከግብ ለማድረስ እችላለሁ ብዬ አምናለሁ። ወጣቶችም ተስፋ ሳይቆርጡ ከሰሩ ሁሌም አማራጭ አለ ላለው ብሏል። ኢላሙ ከሙያ አጋሮቹ ጋር በመሆን የስፖርት ዝግጅቱን በማስፋትና የማህበራዊ መገናኛ ዘዴዎችን በመጠቀም በላቀ ጥራትና አማራጮች ጥንቅሩን ለአድማጮቹ ማድረስ እንደሚቀጥልም ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር ምልካ ካምቦ። ናኮርን፣ ለቀደመው ዘገባው እናመሰግናለን። እኛ ኢትዮጵያን ወጣቶች ለሀገራቸው የሚያለሙትን የሚያጋሩበት መስተካከል አለበት የሚሉትን የሚጠቁሙበት የአሜሪካ ድምፅ ልዩ መርሃ ግብር ነው። በየሳምንቱ የተለያዩ ወጣቶችን ሀሳብ ከመላ ሀገሪቱ እናስደምጣችኋለን። ለዛሬ በመቀሌ ዩኒቨርሲቲ ተማሪ ሆኖ ደሳለኝ እንዳለ ይህንን ሀሳቡን ያጋራናል። ስሜ ደሳለኝ እንዳለ ባላለው የምማረው ጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ነው። መቀሌ ዩኒቨርሲቲ የመጣሁት ከአዲስ አለም ነው። ከጥንት ጀምረን ብናይ ኢትዮጵያ የነበሩ ሰዎች በጣም ብዙ ገድሎችን ሲፈጽሙ የነበሩ ሰዎች ናቸውና ብዙ ታሪክ ያለን ሰዎች ነን። ብዙ ገድሎችን ፈጽመን የመጣን ሰዎች ነን። አሁን ደግሞ በእኛ ትውልድም በጣም ብዙ ነገር ይጠብቀናልና ኢትዮጵያዊ ማለት አሸናፊነት ቅድም እንዳልኩ ደግሞ ከውስጥ አውጥተ ማትጥለው እውነት ማለት ነው። ኢትዮጵያዊነት ማለት የዕለት ተዕለት ፈተናዎች የምላቸው አሁን ሀገራችን ካለችበት፣ በተለይ ትግራይ ክልል ካለችበት ሁኔታ አንጻር አለመረጋጋት አለና እሱ ነገር የኔ የዕለት ፈተናዬ ነው እና ይሄ ነገር ተቀርፎ ደግሞ ወደ ሰላም ስንመለስ ይሄ ነገር የተሻለ ይሆናል ማለት ኢትዮጵያ በሁለት ዓመታት ውስጥ ላገኛት የምፈልገው ቦታ ከዚያ አሁን ካለችበት ውጥንቅት ውስጥ ወጥታ ሰላም ሆና የተረጋጋች ሀገር ሆና ለሌሎች ሀገር ተምሳሌት ሆና ማየት ነው የምፈልገው። መንግስት ችግሮችን ለመፍታት በመጀመሪያ ከተቃራኒ ፓርቲዎች ጋር ያለውን መግባባት ችግሮችን በመነጋገር መፍታት አለባቸው። ከተቃራኒ ፓርቲዎች ጋር ማለት ነው እና ከህዝቡ ጋር ወርዱ ደግሞ የህዝቡን ችግር በማየት ችግሮችን፣ የህዝቡን ችግር መቅረፍ መቻል፣ ዲሞክራት የሆነ መንግስት መገንባት መቻል እነዚህ እነዚህን ችግሮቹን ፈቶ የተሻለች ኢትዮጵያን ወደ ቀድሞ ክብሯ መመለስ አለበት። እሺ፣ ኢትዮጵያ ስላለችበት የማልወደው ነገር የሰላም አለመኖርና አለመረጋጋት ነው። ይህ ማለት ትግራይ ክልል ላይ እየተፈጸመ ያለው ነገርና ሌሎች አካባቢዎች ላይ እየተፈጸሙ ያሉት ነገሮች ደስ አይሉም እና ይህን ነገር አልወደውም። አለመረጋጋትን፣ ሰላም አለመሆንን አልወደውም። የጠቅላይ ሚኒስቴር እንደሆን ህዝቡ ከመረጠኝ በመጀመሪያ የማላምንበትን መተዳደሪያ ደንብ የሀገራችንን መተዳደሪያ እቀይራለሁ። የማላምንበትን ማለት ነው። በሁለተኛ ደረጃ ችግሮች ብዬ የማስባቸውን ነገሮች መቅረፍ እጀምራለሁ። ከተቃራኒ ቅድም እናልሁ ከተቃራኒ ፓርቲዎች ጋር ያለውን ችግር በንግግር ለመፍታት እሞክራለሁ። ከህዝቡ ጋርም ወርጄ ማውራት ይጀምራለሁ። የተረጋጋች ሰላም የሆነች ሀገር ለመገንባት እሞክራለሁ። ላይ የምትገኙት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። የአማራ ብሔራዊ ንቅናቄ ፓርቲ አብን የኢትዮጵያን ሀገረ መንግስትነት ከማይቀበሉ ኃይሎች ጋር ጥምር መንግስት መመስረትም ሆነ አብሮ መስራት እንደማይፈልግ ገልጿል። ፓርቲው በአማራ ክልል ባህር ዳር ከተማ ጨምሮ በተለያዩ ከተሞች ህዝባዊ የውይይት መድረክ እያካሄደ ሲሆን፣ መርሃ ግብሩንም ለህዝብ አስተዋውቋል። አስቴር ምስጋናው ዝርዝሩን ተከታትላለች። የአማራ ብሔራዊ ንቅናቄ አብን ሰሞኑን ለባህር ዳር ከተማ ነዋሪዎች ባዘጋጀው የውይይት መድረክ ላይ ፕሮግራሙን አስተዋውቋል። ፓርቲው የኢትዮጵያን ሀገረ መንግስትነት የማይቀበሉ ካላቸው ኃይሎች ጋር እንደማይሰራ ገልጸዋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ ይህን ነው ያብራሩት። እኛ በየትኛውም መመዘኛ ፍትህን፣ እኩልነትን፣ ነጻነትን እዚህ ላይ የሚያጠነጥን የፖለቲካ ፓርቲ ካለ ሪዮት ዓለም ሳይገደበን በጋራ ለመስራት ሁሌም ዝግጆች ነን። ከምርጫ በፊትም፣ በምርጫ ሂደትም፣ ከምርጫ በኋላ ሁሌም በራቸው ክፍት ነው። በምንም ታምር ግን አብረን ማንሰራቸው ኃይሎች አሉ። አንድ አማራ ጨቋይ ነው ከሚል ኃይል ጋር አብረን ማንሰራ። የኢትዮጵያን ሀገረ መንግስትነት፣ ኢትዮጵያ ባለብዙ ቀለም አንዲት ሀገርነት፣ የኢትዮጵያን ሉዓላዊነት ከማይቀበል ኃይል ጋር አብረን ማንሰራ። በህዝቦች መካከል ጥርጣሬን ከሚዘራ አብሮን እውነትን ከማይፈልግ ኃይል ጋር እና የዘር ፍጅት ወንጀል ከፈጸመ ኃይል ጋር አብረን አንሰራም። ከነዚህ ውጪ ከየትኛውም ኃይል ጋር ቁጭ ብለን ለመማር ጭምር ዝግጆች። በተለይ በህገ መንግስቱ ላይ አብን ያለው አቋም ምንድን ነው ተብሎ ከተሳታፊ ለተነሳው ጥያቄ የፓርቲው የድርጅት ጉዳይ ኃላፊ አቶ ጋሻው መርሻ ተከታዩም ብለዋል። ከዛሬ አምስት አስር ዓመት በፊት የህገ መንግስት ጉዳይ ማንሳት አይቻልም ነበር። አሁን ግን ቢያንስ በብዙ ኢትዮጵያኖች ዘንድ ይህ ህገ መንግስት አሁን ኢትዮጵያ ላለችበት ሁኔታ የማይመጥን እንደሆነ መግባባት ላይ እየተደረሰ ነው። እንዳይነካ የሚሏሉ በመቃብሬ ላይ ነው የሚልም ኃይል ነበረ። ነገር ግን ህገ መንግስት በሚቀረጽበት ጊዜ አሁን እኛ የምንፈልግ ለምሳሌ 16 የማሻሻያ አንቀጾች ያስፈልጋሉ ብለን እኛ ለይተናል። 16 የማሻሻያ አንቀጾችን መጨመር አለባቸው ወይም በዚህ መልክ መስተካከል አለባቸው ስንል ሌላ ኃይል ደግሞ 26 መሻሻይ ሀሳብ ዞ ሊመጣ ይችላል። ስድስት ዞ ሊመጣ ይችላል። አንድ ዞ ሊመጣ ይችላል። ይሄ ውይይት ተደርጎ የምሁራን ውይይት ከተደረገ በኋላ ሁሉንም ሊያግባብ የሚችል እና ሁሉንም ሊጠቅም የሚችል በሆነ መልክ ህገ መንግስቱ ይሻሻላል ማለት ነው። የኛን እንደው አስራ ስድስትን ብቻ ትቀበላላችሁ ሌላ አንቀበልም የሚል ገታራ የሆነ አስተሳሰብም አይኖርም። በቀጣዩ ምርጫ አብን በተወሰኑ ቦታዎች ቢያሸንፍ ከገዢው ፓርቲ ጋር ጥምር መንግስት ይመሰረታል ወይ? በትምህርትና በጤና ፖሊሲው ዙሪያስ ምን ፕሮግራም ይዘዋል የሚሉ ጥያቄዎች ከተሳታፊዎቹ ተነስተዋል። አለነ በቃሉ እባላለሁ። የባህር ዳር ዙሪያ መምህር ነኝ። አንደኛው አብን እንደ ፓርቲ ሲመሰረት ያው ለአንድ ሀገር ትምህርት መሰረት መሆን ይታወቃል። ነገር ግን በአሁኑ ሰዓት ያለው የትምህርት ፖሊሲ የሀገሪቱን ችግር መፍታት የሚችልበት ደረጃ ላይ ስላልሆነ አብን መንግስት ሆኖ ሲመሰረት ትምህርት ላይ ምን አይነት እንቅስቃሴዎችን ነው ይዞ የቀረበ? ተማሪ ተው ገደፈው ባላለው በባህር ዳር ዩኒቨርሲቲ የሆቴል ማኔጅመንት የሁለተኛ ዓመት ተማሪ ነኝ። ዋነኛውና አንገብጋቢ ነገር ብዬ ያሰብኩት እንደ ድክመት ያየውባችሁ ነገር አለ ማለት ዋጋ እያስከፈለን ያለው አጠቃላይ የትምህርቱ ስርዓት ነው። በትምህርቱ ስርዓት የነካችሁት ነገር የለም። ነካ ነካርጋችሁት አልፋችኋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ በተጠቀሰው ርዕስ ላይ የሰጡት ምላሽ ተከታዩ ነው። ጤና በነፃ ነው የምናደርሰው። ይሄ ዩኒቨርሳል ሀልዝ ከበሬ የሚባለው ሁሉን አቀፍ የጤና ተደራሽነት በነፃ ለሁሉም ዜጎች ከክፍያ ነፃ ለማዳረስ ነው እኛ ፕሮግራም የያዘ እንግዲህ የትምህርት ሶስት ዶሜሮች አሉ። ይህ ኖለጅ አቲቱድ፣ እስኪ እነዚህን በትክክል ማሟራት የሚያስችል እኛን የሚመስል መሰረታዊ ችግራችን መፍቻ ይሆን ዩኒቨርሲቲዎቻችንና፣ ሌሎችም የትምህርት ተቋማት ደሴት ሆኖ የሚኖሩበት ሳይሆን ከነባራዊ ሕይወት ጋር የስርዓተ ትምህርቱ አካል ሆኖ በተለይ በከፍተኛ ትምህርት ለአንድ ዓመት ያክል የዜግነት አገልግሎት፣ ማህበረሰብ አገልግሎት የስርዓተ ትምህርቱ አካል ሆኖ ዩኒቨርሲቲ ተማሪዎች ወጥተው ፖኬት መኒ እየተከፈላቸው ህብረተሰባቸውን የሚያገለግሉበት ክህሎታቸውን፣ አቲቲውዳቸውንና እውቀታቸውን የሚያሳዩበት የአማራ ብሔራዊ ንቅናቄ አብን በአማራ ክልል ከባህር ዳር በተጨማሪ በጎንደር በወልዲያና አካባቢው ባሉ ከተሞች የምርጫ ቅስቀሳና ህዝባዊ ውይይት አካሂዷል። በምርጫው ህዝቡ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የበኩሉን እንዲወጣ ጥሪም አድርጓል። የአማራ ብሔራዊ ንቅናቄ አብን በመላ ሀገሪቱ ባሉ የምርጫ ጣቢያዎች የሚወዳደሩ ለህዝብ ተወካዮች ምክር ቤት 154 ለክልል ምክር ቤት ደግሞ 359 በድምሩ 513 ሰጪዎችን ማቅረቡን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለቀደመ ዘገባው ዘገባዋ እናመሰግናለን። የአሜሪካ ድምፅ ነው እያዳመጣችሁ የምትገኙት። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ግጭትና ጦርነት ወዳስተናገደ ኢትዮጵያ ትግራይ ክልል አቅንታ ላለፉት ጥቂት ቀናት መረጃዎችን እያጋራችን ትገኛለች። በርካታ ታካሚዎችን እያስተናገደ ባለው ቀደም ብሎ በተፈጠረው የኤሌክትሪክ መቆራረጥ ምክንያት ግን ስራው እየተስተጓጎለ በሚገኘው የመቀሌው አይደር ሆስፒታል ቅኝት አድርጋለች። ትናንት አመሻሹን በስልክ መስመር አግኝተናት ነበረ። የአሜሪካ ድምፅ የአፍሪካና የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ ቅኝት ባደረገችበት የመቀሌው አይደር ሆስፒታል ውስጥ የሚሰሩ ባለሙያዎችና በሕክምና ላይ የሚገኙ በአብዛኛው የአስገድዶ መድፈር ጥቃት ሰለባ የሆኑ ሴቶች ጋር ቆይታ እንዳደረገች ነግራኛለች። ድሚስትን የሆስፒታሉ አስተዳዳሪ ሰራተኞች ብቻ ሳይሆኑ ሁሉም ታማሚዎችን እያንገላቱ ስላሉ ችግሮች በጥቂቱ ነግረውኛል። ሁሉንም በጥቅል የጎዱ ናቸው። ለብዙ ጊዜ የኤሌክትሪክ አገልግሎት ያለመኖሩ አብዛኞቹን መሳሪያዎች አውድመውባቸዋል። አሁን ላይ የኤሌክትሪክ አገልግሎት ተመልሷል። ይሁንና ታካሚዎቻቸውን ለመንከባከብ የሚያስችሏቸውን መሳሪያዎች መተካት አልቻሉም። ካነጋገርናቸው ታካሚዎች መካከል አብዛኞቹ የአስገድዶ መድፈር ሰለባ የሆኑ ሴቶች ናቸው። ይሄ ችግር ትግራይ ውስጥ የተሰራፋ ነው። ባለፉት ሰባት ወራት ውስጥ አምስት መቶ የሚልቁ የአስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ወደ ሆስፒታሉ እንደመጡ ነግረውናል። In the past seven months of this war, there's been more than 500 uh, rape victims coming to them. Normally, when girls and women come for this kind of services, they come the next day after they are attacked. እሷ እንዳለችኝ በተለምዶ ይህን አይነት አገልግሎት ለማግኘት የሚፈልጉ ሴቶች በሕክምና መስጫ ተቋሙ የሚገኙት ጥቃቱ በተፈጠረው በነጋታው ነው። አሁን ግን በጦርነቱ ምክንያት መንገዶች በመዘጋታቸው በፍርሃት መድሎና በደፋሪዎች እንገደላለን በሚል ስጋት እዚህ ከመምጣታቸው በፊት አንዳንዴ ወራትን ይጠብቃሉ። በዚህም ምክንያት ሴቶቹ በጊዜ ሊያገኙት የሚገባውን ሕክምና ሳያገኙ ይዘገያሉ። ለምሳሌ እርግዝናን ማስቆም፣ በግብረ ስጋ ግንኙነት ተላላፊ የሆኑ በሽታዎችን መክታት የሚያስችሉ እንክብሎች አሉ። ሶስት ወራትን ያክል ዘግይታችሁ ከመጣችሁ ምንም ነገር መከላከል አይቻልም ይባላል። ተገደው ከተደፈሩ ሴቶች ጋር በነበራት ቆይታ የሰማቻቸው ምስክርነቶች አስጨናቂና እንግዳ የሆኑ ተመሳሳይነት ያሉባቸው መሆናቸውን ጠቅሳለች። ያነጋገረቻቸው ሴቶች ወንጀሎቹ የተፈጸሙት አንድና ከአንድ በላይ በሆኑ ወታደሮች መሆኑን እንደገለጹላትም ታወሳለች። ገና 16 ዓመት የሆናት ሴት ልጅ አነጋግረናል። አንድ የኮሌጅ ተማሪ እንደነበረች የነገረችን ሌላ የ22 ዓመት ሴትም ጦሩን እንድትቀላቀል ጥያቄ ያቀረቡላትን ወታደሮች እምቢ በማለቷ ቤቷ ውስጥ እንደደፈሯት ነግራናለች። አሁን ከወራት በኋላ እዚህ መቀሌ በሚገኝ የከለላ ተቋም ውስጥ በመኖር ላይ ትገኛለች። ወደ ከለላ ተቋሙ መሄድ አልቻልንም፣ የስፍራውን ሚስጥርነት መጠበቅ ፈልገዋል። ሄዘር እጅግ አሳዛኝ ነው ብላ የጠቀሰችው ለሕክምና ወደ መቀሌ ከመጡት ጋር ሲነጻጸር በእጅጉ የሚልቁት ሌሎች ሴቶች አሁንም ወደፊት ያለመምጣታቸውን ሁኔታ መስማቷን እንደሆነም አክላለች። ሴቶቹ ጥቃት የደረሰባቸው በኢትዮጵያና ኤርትራ ወታደሮች መሆኑን እንደሚናገሩ በዚ የሚያቀርቡት ማስረጃ ደግሞ የወታደሮቹን የደንብ ልብስና ቋንቋ እንደሆነም አክላለች። ወታደሮቹ ሴቶችን ከሚጠይቋቸው ጥያቄዎች አንፃር የህወሓት ጦርን ተቀላቅለዋል ብለው ያስቧቸው ወንድ የቤተሰብ አባላቶችን ማግኘት እንደሆነ ጠቋሚ ነገሮች መኖራቸውን ሄዘር አንስታለች። በመቀሌ ከተማና በአካባቢው ያለው ሁኔታ የመሻሻል ወይንስ የመባባስ ምልክቶች እያሳየ ነው በሚል ላቀረብንላት ጥያቄ ይህንን ትላለች። በዚህ ያለው ግጭት በእርግጥም ቀጥሏል ውጊያው ምናልባት በአብዛኛው እየራቀ እየቀዘቀዘ ቢመጣም አሁንም በተደጋጋሚ ይከሰታል በመቀሌ ነገሮች የተረጋጉ ቢመስልም ወታደሮች በምሽት ወደ ሆስፒታሉ ሲመጡ አይተናል የሆስፒታሉ ባለሙያዎች በየቀኑ ከሚደረገው ውጊያ የሚመጡ ወታደሮችን እያከሙ እንደሆነ ነግረውኛል የቆሰሉ ህጻናትም ሆስፒታሉን አጨናቀውታል ርስ ን ስ ከሆስፒታሉ ውጭ ስላሉ ስፍራዎች ያለውን ሁኔታ ስታስረዳ ሃውዜንን የመሰሉ ተደጋጋሚ ጦርነቶችን ያስተናገዱ ስፍራዎች ብዙ አገልግሎታቸው እንደወደሙ ነዋሪዎችም ደህንነት እንደማይሰማቸው በጦርነቱ ህይወታቸውን አጥተው እንደነገሩ በጅምላ የተቀበሩ ዘመዶቻቸውን በቤተክርስቲያን ደንብ መሰረት ለመቅበር ይችሉ ዘንድ የባለስልጣናትን ድጋፍ እንደሚሹ ሄዘር ተናግራለች። አዳመጥ አዳመጽ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ እና መሰግናለን። ማናቸው ማስተያየቶች ካሏችሁ በማኅበራዊ መገናኛ አውታሮቻችን በኩል አድርሱን። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስይም በመስተንግዶው፣ ኤልያስ አስማራ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። عم أي عم أي عم Gowza lamata gharasho, Gowza ne aale the my